የአፍሪካን የፍልሰተኛነት መንስኤ ከመሠረቱ ለመግታት ይረዳ ዘንድ የአውሮፓ ኅብረት የ1.9 ቢሊዮን ዶላር እርዳታ ለመስጠት መስማማቱ ተገልጿል። ይህ ስምምነት የተደረሰው ማልታ ውስጥ በተካሄደው የአውሮፓና የአፍሪካ መሪዎች ስብሰባ ወቅት መሆኑም ታውቋል። ሄንሪ ሪጅዌል ከለንደን የዘገበውን አዲሱ አበበ ያቀርባል። በዚህ የአውሮፓውያኑ ዓመት ብቻ አያሌ የአውሮፓ ሀገሮችን እስከሚያጨናንቅ ድረስ በብዙ መቶዎች የሚቆጠሩ ፍልሰተኞች ናቸው ሜዲትሬኒያን ባህርን ያቋረጡ። ባለፈው ሚያዝያ ወር ለምሳሌ አውሮፓ ለመግባት ያቀዱ ሰማንያ ፍልሰተኞች ሊቢያ ባህር ሰጥሞ ሲቀሩ አስከሬናቸው በማልታ በኩል እንደተገኘም ይታወሳል። ያ አሰቃቂ ሁኔታ ነው ለአሁኑ የማልታ ጉባኤ መካሄድ ምክንያት የሆነው። እናም የአውሮፓ ኅብረት መሪዎች አፍሪቃ ውስጥ ያለውን ፍልሰተኛነት ከምንጩ ለማድረግ ይቻል ዘንድ የ1.9 ቢሊዮን ዶላር እርዳታ አጽድቀዋል። ገንዘቡ የሥራ ዕድል ለመፍጠር የጤና ጥበቃ ይዞታዎችን ለማሻሻልና ግጭቶችን ለማስቀረት ይውላል ነው የተባለው። በዚህ ወቅት የአውሮፓ መሪዎች ቀውሱን ለመቋቋም ይረዳል ያሉትን ባለ 17 ገጽ የድርጊት ፕሮግራም ወይም ዕቅድ ይፋ አድርገዋል። ይህን ዕቅድ ግን የተለያዩ አስተያየቶች አስነስቷል። የኒጀሩ ፕሬዚዳንት ማሐሙዱ ኢሶፉ አይደለም 1.8 ቢሊዮን ዩሮ እንኳን በቂ ሊሆን ተቀራራቢም አይሆንም። ችግሩ በጣም ሰፊ ነው። ለዚህም ነው በእርዳታ አሰጣጡ ረገድ ሌሎች ተባባሪዎችን የምንጠይቀው ብለዋል የኒጀሩ መሪ በፈረንሳይኛ ቋንቋ። የኢጣሊያው ጠቅላይ ሚኒስትር ማቲዮ ሬንዚ በበኩላቸው እነዚህ አስተያየቶች ሁሌም የሚመጡት አሉታዊ አመለካከት ካላቸው ወገኖች ነው። እኔ ግን ዛሬ እያየኸው ያለሁት አዎንታዊ ሁኔታዎችን ነው ምክንያቱም በአንደኛ ደረጃ የስደተኝነትን ቀውስ በመቋቋም ረገድ ኢጣሊያ ብቻዋን አይደለችም፣ በሁለተኛ ደረጃ አፍሪካ ቀዳሚዋ አህጉር ነች ሲሉ ተደምጠዋል። አሐዞ የሚያሳየው ግን አፍሪቃ ቀዳሚ መሆኗን አይደለም። የውጭ ልማት ተወካዩዋ ማርታ ፎሬስቲ ሶስት ቢሊዮን ዩሮ ለቱርክ እንዲሰጥ ቃል ተገብቶ ነበር። ያም ሶሪያ ውስጥ ያለውን የቀውስ ለማቆም የምታደርገውን እርዳታ ለማገዝ ነው። በዚያ ስሌት ስናየው ለመላው አፍሪካ አህጉር 1.8 ቢሊዮን ዩሮ ወይም 1.9 ቢሊዮን ዳላር በቂ ሊሆን አይችልም ነው ያሉት። አውሮፓ በተጨማሪም ለአፍሪካ ልማት በምሰጠው እርዳታ ፈንታ እያንዳንዳቸው የአፍሪካ ሀገሮች ጋር የፍልሰተኞች ስምምነት ለመፈራረም ነው እቅዷ። የሜዲትሬኒያንን ባህር የሚያቋርጡ ፍልሰተኞች ቁጥር ግን በጣም ቀንሷል። ይህም በቱርክና በግሪክ በኩል አብዛኛዎቹ ሱሪያውያን የሆኑበት 650 ሺ ሰዎች ናቸው የገቡት። ለስደተኞች መብት በመቆም ለረጅም ጊዜ የምትታወቀው ስዊድን በዚህ ሳምንት አዲስ ጊዜያዊ የመቆጣጠሪያ ጣቢያ አስታውቃለች። ጠቅላይ ሚኒስትሩ ስቴፋን ሎቨን አውሮፓ ውስጥ ያሉትን ሕጎች ነው የምንከተለው። ባለሥልጣኖቻችን ለደህንነት ዋስትና መስጠት እንደማንችልና ድንበሮቻችንን እንድንቆጣጠር ሲነግሩን መስማትና ያን ማክበር ይኖርብናል። የሱድን አቋም አውሮፓ ውስጥ ያለ ፓስፖርት ለመንቀሳቀስ ያለውን የወደፊት መጻኤ ሁኔታ ጥርጣሬ ውስጥ እንደከተተው ታዛቢዎች ይናገራሉ። ይህ በእንዲህ እንዳለ የኢትዮጵያ ኢኮኖሚ ከመላው አፍሪካ የበለጸገ ሆኖ በየዓመቱ ግን የተሻለ ኑሮ ፍለጋ በሺዎች የሚቆጠሩ ወደ አውሮፓ፣ ሳውዲ አረቢያ እና ወደ ደቡብ አፍሪቃ ይፈልሳሉ። በሌላ በኩል ደግሞ ኢትዮጵያ የብዙ ፍልሰተኞች መዳረሻ አገርም ነች። የአፍሪካ ቀንድ ፖለቲካ የተረጋጋ ባለመሆኑ አብዛኛዎቹ ኢትዮጵያውያን አብዛኛዎቹ ኢትዮጵያን ማረፊያ የሚያደርጉ ፍልሰተኞች የሚመጡት ከሱዳን ከኤርትራና ከሶማሊያ ነው። ይህ አሁን የሚታየው የስደተኞች ሁኔታ ኢትዮጵያ ላይ ያለው አንደምታ ቀላል አይደለም ይላሉ የኢጋዱ ሪቻርድ ባርኖ። እንደ ሱዳንና ኤርትራ ባሉ አገሮች የሚታየው የሴኪሪቲ ሁኔታ በኢትዮጵያ መረጋጋት ላይ ቀላል ያልሆነ ተጽዕኖ ነው ያለው። ሰላሳ ከመቶ የሚሆኑት ኢትዮጵያውያን የቀን ገቢያቸው ከአንድ ዶላር ያነሰ ነው። እናም ከአገር የመፈርሳቸው ምክንያት የኑሮ ውድነት ጋር ይያያዛል። ኦስትሪያ ውስጥ እንደ አውሮፓ አቆጣጠር በ2013 200 ኢትዮጵያውያን ጥገኝነት ወይም ከለላ ጠይቀዋል። ኤርትራውያን ደግሞ 59 ነበሩ። ከአውሮፓና ከመካከለኛው ምሥራቅ በተጨማሪ በኢትዮጵያውያን ፍልሰተኞች የተዘወተረው አካሄድ ወደ ደቡብ አፍሪቃ ነው። በየትም ይሁን በየት ግን የኢትዮጵያ መንግሥት የትኛውንም አይነት ፍልሰት አይደግፍም። ህገወጥ የሰዎች መናገድንም ለማቆም ደንብ አውጥቷል። በሌላ በኩል ደግሞ የአውስትሬልያ የስደተኞች ፖሊሲ በተባበሩት መንግስታት ድርጅት የሰብዓዊ መብት ጥበቃ አካል በጽኑ ተወግዟል። ይህ ትችት የተሰነዘረው ባለሥልጣናት እንደገለጡት በአንድ ፍልሰተኞች በተከማቹበት ማዕከል በዓመት በዓል ሰሞን ብጥብጥ ከተነሳ በኋላ ነው። የአውስትሬልያው ባለሥልጣን ስቲቭ ማክግሌን እንደገለጡት ግን ይህ ፍልሰተኞቹን በአንድ ስፍራ ማቆየት ባህር በማቋረጥ ህይወታቸውን ከአደጋ ለመታደግ የታቀደ ነው።